the voice of america yo radio tabiano የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3ት ሰዓት እስከ 4 ሰዓት በአጭር ሞገድ በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችው የዛሬ እሁድ ኅዳር 21 2007 ዓ ም የመስታወት ዝግጅታችንን ይዘን ቀርበናል። የምናስተናግዳችሁ ሄኖክ ሰማግዜርና ቆንጂት ታየ ነን። በዛሬ መስታወት በቅርቡ በታዳጊ ወጣት ሀና ላላንጎ ላይ የተደረገው በቡድን የመድፈር አሰቃቂ ወንጀል መላውን የኢትዮጵያ ሕዝብ በእጅጉ ያሳዘነና ያስደነገጠ እንደሆነ የሴቶችና የህጻናት ደህንነትንም ከፍተኛ ስጋት ላይ እንደጣለ ተገልጿል። ሲሄድ ግቢው ሰፊ ነው፣ ብዙ ሕዝብ ያለበት ነው። አናን እያዩ ነው። እነዚህ ሰዎች አናን ማስጣል ይችሉ ነበር። የሚያሳዝን ነው። እኔ ላይ ካልደረሰ ምን ቸገረኝነት አይኑር። እኛ ኢትዮጵያውያኖች አንድ ነን። ልጆቻችን ሁሉ አንድ ነው። አንድ እንሆን የሚል መልዕክት አስተላልፋለሁ። ከዛ በኋላ ኡምባያን እያፈሰስኩ ግራቃኝ እያስጥሉኛል ብዬ ቢያይ ስለት ነገር ይዞ እያስፈራረኝ አገባ። ሰዎች አይተዋል። የሚያስጥለኝ ጠፍቶ ነው ፋዘር ብለኛለች። በሌላው ዘገባ በዚህ በዋሽንግተን ዲሲ የተካሄደ የማህበረሰብ ውይይት ይዘንላችኋል። ሁሉም በቻለ አቅሙ ሌላኛውን ጎረቤቱን በድሏል። ኢትዮጵያ ውስጥ ሁሉም በአቅሙ አብዛኛውን ብታዩ ራሱን ንጹሕ ያርግና ልክ እንደዚህ ልብሴ ማለት ነው ጻዳ አርጎ ነገሌ ናቸው ሀገር እያጠፉ ያሉት እያሌ ነው የሚያወሩ እርስ በርሱ ያልተገፋፋ ሰው ያለ አይመስለኝም። ለውጥ እኔ ራሴ ውስጤ አምኖበት ስቀየር ነው። አዲስ መሆኖ ኤርትራና ኢትዮጵያ ማለት ተዋልደናል፣ ደማለን፣ አበላላችን፣ አለባበስ ሁሉ ነገራችን አንድ አይነት ነው። አለመታደል ሆኖ የእኛ ጊዜ ወዲያና ወዲህ ሆነናል። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። ንጉሱ ታምሬ ዝግጅታችንን ይመራል። በቅድሚያ የዓለም ዜና እናሰማችው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ግሌን ቫንካሊዮ በስቱዲዮ አብሮን ይገኛል። የዘጠኙ የኢትዮጵያ ተቃዋሚ ፓርቲዎች ትብብር ለዛሬ እሁድ ህዳር 21 2007 ዓ ም ጠርቶት የነበረውን የአደባባይ ስብሰባ መሰረዙን አስታወቀ። ስብሰባው ለመሰረዙም ምክንያቱ ለስብሰባው በቂ የእውቅና ደብዳቤ በትብብሩ እጅ አለመግባቱ መሆኑ ተገልጿል። መለስካቸው አማሃ ተጨማሪ አለው። ትብብሩ ባለፈው ሳምንት በሰጠው ጋዜጣዊ መግለጫ ዛሬ ኅዳር 21 ቀን 2007 ዓ.ም የአደባባይ ስብሰባ እንደሚያደርግ አሳውቆ የነበረ ቢሆንም በትብብሩ ውሳኔ መርሃ ግብሩ መሰረዙን ከትብብሩ አባላት አንዱ የሆነው የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ገልጸዋል። አቶ ይልቃል ለቪኦኤ በስልክ እንዳብራሩት የአደባባዩን ስብሰባ መርሃ ግብር ትብብሩ የሰረዘው ለስብሰባው ከመንግስት ወገን እውቅና የተሰጠበት በቂ ማረጋገጫ ማግኘት ስላልተቻለ ነው ብለዋል። ይህንን የአደባባይ ስብሰባ ለማድረግ እውቅና መስጠት ያለበት የአዲስ አበባ መስተዳደር የትብብሩን ደብዳቤ ለመቀበል ፈቃደኛ ባለመሆኑ ምንም አይነት ማስረጃ በእጅ ለመያዝ እንዳልተቻለም አቶ ይልቃል ጨምረው ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ግብፅ ውስጥ የዛሬ ሶስት ዓመት ተቀስቅሶ በነበረው አመፅ ውስጥ ለተገደሉ ሰዎች ሕይወት የወቅቱ የሀገሪቱ ፕሬዚደንት ሆስኒ ሙባረክ ተጠያቂ ወይም ጥፋተኛ አይደሉም ሲል ፍርድ ቤት በመወሰኑ የተቆጡ የሰልፈኞች ዛሬ ካይሮ ላይ ከፖሊስ ጋር ተጋጭተዋል። በግጭቱ ወቅት ቢያንስ ሁለት ተቃዋሚ ሰልፈኞች መገደላቸውንና ሌሎች ዘጠኝ የሚሆኑ መቁሰላቸውን የሀገሪቱ ባለሥልጣናት አስታውቀዋል። ብይኑ እንደተሰማ በችሎቱ ውስጥ የነበሩት ተቃዋሚዎች አዳራሹን በጩኸት ያወኩት ሲሆን ውጭ ተሰብስበው የነበሩት ደግሞ ለፍትህና ለበቀል የሚጣሩ ቃላትን በጋራ ያሰሙ ነበር ተብሏል። ሚኒስተር ሙባረክ ብይኑን ከተኙበት የሚገፋ አልጋ ቀና ብለው ተደግፈው አዳምጠዋል። ልጆቻቸውና ከእርሳቸው ጋር በግብረ አበርነት የተከሰሱት ግንባራቸው ላይ ስመዋቸዋል። የብይኑን ከሰሙ በኋላ ሙባረክ ከሰልፈኞቹ ጋር ግድያ ጋር ከተያያዘው ክስ በተጨማሪ በአባሪነት ከተመሰረቱባቸው የሙስና ክሶች ነፃ መሆናቸው ተነግሯል። ይሁን እንጂ የቀድሞ ፕሬዚደንት በምዝበራ ተከሰው በነበረበት ሌላ ጥፋት ቀደም ሲል ተላልፉባቸው የነበረው የእስራት ዘመን እስኪያበቃ ለመጪዎቹ ሶስት ዓመታት በወህኒ ሆስፒታል እንደሚቆዩ ታውቋል። ሚስተር ሙባረክ የዛሬ ሁለት ዓመት ተመስርቶባቸው በነበረው የ239 መንግሥት ተቃዋሚ ሰልፈኞች ሞት ምክንያት የዕድሜ ልክ እስራት ተፈርዶባቸው የነበረ ሲሆን ይግባኝ የቀረበለት የበላይ ፍርድ ቤት ፍርዱን ገልብጦ ክሱ እንደገና እንዲታይ ወስኖ ነበር። የፕሬዚደንቱ የሀገር ውስጥ ጉዳይ ሚኒስትርና የሙባረክ ልጆችም ከየተመሠረቱባቸው ክሶች ነጻ የተደረጉ ሲሆን አቃቢ ህግ ግን የትናንቱን የፍርድ ቤቱን ውሳኔ በይግባኝ እንደሚሞግት አስታውቋል። በሌላ ከካይሮ በደረሰን ዜና አንድ የግብፅ ፍርድ ቤት እስላማዊ መንግስት ነኝ የሚለውን ቡድን አይሲልን ወይም አይሲስን በሽብርተኝነት ፈርጆታል። ፍርድ ቤቱ በዛሬ ውሳኔው የአይሲልን ብቻ ሳይሆን አንሳር ቤት አልመቅዲስ የሚባለውን ለአይሲል ያለውን ታማኝነት በዚህ ወር መጀመሪያ ላይ ያሳወቀውን ቡድን ጨምሮ የአይሲል ግብረ አበር ናቸው ወይም ግንኙነት አላቸው የሚባሉ ቡድኖችን ሁሉ ነው በሽብር ቡድንነት የፈረጀው። ይህ በእንዲህ እንዳለ የኩርድ ተዋጊዎች ከኮባኒ ከተማን ለመቆጣጠር ባካሄዱት ከባድ ውጊያና በዩናይትድ ስቴትስ የአየር ድብደባ እንዲሁም በአጥፍቶ ጠፊ ጥቃቶች በርካታ ታጣቂዎች መገደላቸውን እንግሊዝ የሚገኘው የሶሪያ ሰብአዊ መብቶች ቃፊር ቡድን አስታውቋል። ከውጭ ወደ ስዊድን በሚገቡ ፍልሰተኞች ላይ ጥብቅ ጫና የሚጥል የኢሚግሬሽን ለውጥ ለማድረግ የቀረበውን ሀሳብ ስዊሳውያን በከፍተኛ ድምፅ ውድቅ አድርገውታል። ቃታር፣ ውስጥ በአንዲት በጉድፈቻ በወሰዷት ሕፃን ሞት ምክንያት ተከሰው የነበሩ ሁለት አሜሪካውያን ፍርድ ቤት በነጻ ቢያሰናብታቸውም የሀገሪቱ የኢሚግሬሽን ባለስልጣናት ግን ለመልቀቅ ፈቃደኛ ሳይሆኑ ቀርተዋል። እዚያ የሚገኙት የዩናይትድ ስቴትስ አምባሳደር ዳና ሼል ስሚዝ የኢሚግሬሽን ባለስልጣናቱ ዜጎቻቸውን እንዲለቁና ወደ ሀገራቸው እንዲያሰናብቱ አውሮፕላን ጣቢያ ተገኝተው ጠይቀዋል። ዜናው አበቃ። ለቀሪ ዝግጅቶች ወደ ቆንጅትና ወደ ሄኖክ ልመልሳችሁ ወደ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ25ና በ30 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናምሽታችኋል አምሽታችኋል። የምሽቱ የመስታወት ፕሮግራም አዘጋጅና አቅራቢዎች ቆንጅት ታዬና ሄኖክ ሰማግዜር ነን። በምሽቱ የመስታወት ዝግጅት ታዲያ በቅርቡ በታዳጊዋ ወጣት በሃና ላላንጎ ላይ የተፈጸመውና ለህልፈት ያደረሳት አሰቃቂ ጥቃት መላውን ሕዝብ ያስደነገጠ ያሳዘነና ያስቆጣ ሆኗል። በኢትዮጵያ ዘለቄታ ያለው ትብብር ለመገንባት የሚያስችሉ አዳዲስ ሀሳቦች እና የጋራ እሴቶችን በመመርመር ላይ ያተኮረ ጉባኤ በዚህ በዋሽንግተን ዲሲ ተካሂዷል። ዝርዝሩን ይዘንላችሁ እንቀርባለን። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። ሀዘናል ምስኪን ልትነጋ ምድር ልሂድሽን እንደፈልሳ ፈርባቡ በእንግድነት መታ ከሸገር ሀረረ ልቤን ይዛው ሄደች ወደ ሩቅ ሀገር ሰዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንዴ ኢትዮጵያ መሆኑ አንቺም ባይማኖትሽ እኔም ባይማኖቴ መኖር እንችላለን አይጠበንም ቤቴ

በዛሬው የመስታወት ዝግጅት የምናስቀድመው በቅርቡ በታዳጊዋ ወጣት በሃና ላላንጎ ላይ የተፈጸመውና ለሕልፈት ያደረሳት አሰቃቂ ጥቃት መላውን ሕዝብ ያስደነገጠ እንዲሁም ያሳዘነ ያስቆጣ ሆኗል። በእሷ ላይ ከደረሰው ዘግናኝ ጥቃትን በመንደርደር በሴቶች ላይ የሚፈጸም ጥቃትን ለማስቆም የሚተጋ ግብረ ኃይል እንዲቋቋም ተጠይቋል። በዚህ ሳምንት የኢትዮጵያ ሴቶች ማህበራት ቅንጅት ያስተባበረው በአዲስ አበባ ላይ የተደረገ ስብሰባ ላይ የተገኘው ዘጋቢያችን መለስካቸው አመሃ በእለቱ አጠር ያለ ዘገባ ልኮ ማሰማታችን ይታወሳል። ሰፋ ያለውን ለመስታወት ዝግጅት ይዘናል። አስቀድመን የወጣቷ ሀና ለላንጎ አባት አቶ ለላንጎ አይሶ በተናገሩት እንጀምር። ሀና የኔ ብቻ ነች ብዬ ነበረ የሚያየው፣ ሀና የኢትዮጵያውያኖች መሆኗን አይቻለሁ ከጎን ስልቆማቸው እግዚአብሔር ይስጣቸው። ወገን እንዳለኝ በእናንተ ላይ ኩራቴን እገልጻለሁ። ስለዚህ የሀና ጉዳይ ያው ቢያከትምም ብዙ ዋናዎች ልጆች ያሉ የኢትዮጵያውያኖች እነሱንስ እንዴት ነው የምትታደጉ? ሀና የበላው አውሬ እኮ አለ። እነዚህን ደግሞ ሊበሉ ነው። እነዚህን አውሬዎቹን ከመንግስት ጋር ተባብረን እንዴት እናጥፋ? ለማጥፋትስ ትብብር አለን ወይ? አና የነገረችኝን እያሳከምኩ ከኋላ ቀን ስትቆይ የተናገረችውን መልእክት አስተላልፋለሁ። አፍኖ ከወሰዷት በኋላ ሲያስገቡ ግቢው ሰፊ ነው። ምርመራ አባሎች ይዤ በእነሱ አማካኝነት ደብተሯን እና ዩኒፎርሟን እንኳን ቢያገኝ ብዬ የልጅ ቁርጥ ለማግኘት እና ማስረጃ ለማግኘት ብዬ ነበር የሄድኩት ብዙ ሕዝብ ያለበት ነው። አናን እያዩ ነው እነዚህ ሰዎች ማስጣል ይችሉ ነበር። የሚያሳዝን ነው። እኔ ላይ ካልደረሰ ምን ቸገረኝነት አይኑር። እኛ ኢትዮጵያውያኖች አንድነን ልጆቻችን ሁሉ አንድ ነው፣ አንድ እንሆን የሚል መልእክት አስተላልፋለሁ። ኡምባዬን እያፈሰስኩ ግራ ቀኝ እያስጥሉኛል ብዬ ቢያይ ስለት ነገር ይዞ እያስፈራረኛ ገባ። ሰዎች አይተዋል። የሚያስጥለኝ ጠፍቶ ነው ፋዘር ብለኛለች። ወገኖች የሚያሳዝን ነው። ምን ነው እውነትን አድርገን እውነትን ከመንግስት ጎን ቆመን፣ አይ ደሞ እኔንም ልጅንም ነገ ያጠፋል ብለው መፍራት ሳይሆን ዛሬ ለእናንተ ሀዘን ተርፏል። ያዩ ሰዎች ቢያስጥሉ ኖሮ ዛሬ ለሀዘን አንበቃም። የእናንተ ልጆቻችሁን ይዘው የሚሄደውን ደሞ ለምን ብልን እንድንታገል፣ የፀጥታ አካልን አስጠርትን፣ ይህን የሚያደርጉ ሰዎች ተባብረን ለማጥፋት እንድንዘጋጅ In Ata Rarawa, in Ata Rarawa, Fasasa Chandavah, in በዚያ ዕለት ሃና ወደ ትምህርት ቤት ለመሄድ በጠዋት እንደወጣች መቅረቷን የገለጹት አቶ ላላንጎ በስተርጅና የወለድኳት ልጄ የደረሰባትን ላውሳችሁ ብለው ታዳሚውን በእንባ አራጭተዋል። አቶ ላላንጎ የሚናገሩት በኅብረተሰቡ ውስጥ ይህ ችግር ያለበትን የከፋ ደረጃ በየመልኩ ፍንትው አድርጎ ያመለክታል። ይህን መሳይ የከፋ ድርጊት እንዳይፈጸም መከላከያው የላላ ነው ይላሉ አቶ ላላንጎ ልጃቸውን ለቀናት ከጠፋችባቸው በኋላ ለማግኘት ያዩት ችግር በፖሊስ ለማስመዝገብ በተለይም ደግሞ ህይወቷን ለማትረፍ ወደ ሆስፒታል ወስደው ተሸክመው ከአንድ ሐኪም ቤት ወደ ሌላ እየተመሩ ሲሯሯጡ የነበረውን ስቃይ፣ ያም ሆኖ የልጃቸው ህይወት ሊተርፍ አለመቻሉም በምሬት ነው የሚያስታውሱት። በእኔ ልጅ የደረሰ በሌላ እንዳይደርስ ነው የአቶ ላሎንጎ መልእክት። ዋና የመጨረሻ ልጄ ነች በስተርጅና ያገኘው ልጅ ነች። በእርግጥ ከእኔ ጋርም እናትየው እዚህ እንዳትገኝ ከዚህ የተነሳ በጣም ደክማለች። ግል ሆስፒታል ዶክተሩ አልቅሶ አቅፎ አሪቆስ አልቅሷት የው በመኪና ቤት አሁን ተኝታ ስኳር ደም ግፊት ከፍ ብሏት ከፍ ብሎባት መንቀሳቀስ አልቻለችም። በዚህ ላይ ወገኖች ሐዘኑን ያው በየጊዜው የሚያስተላልፉ ሁሉ ሐዘን ያው ወደ ውስጥ ዘልቆ ስለሚገባ ህማምተኛም ስለሆነች አሁን ደግሞ በጣም ህማሟ እየባሰ ስለሆነ አንድ ላይ ለመምጣት አልቻለችም። ስለዚህ ለምን እናትየው አልመጠችም እንዳትሉ ነው ይህን የሚገልጽላችሁና አና ስለዚህ አናም በአስር ሰዓት ትመጣለች ብዬ እኔ የመንግስት ሰራተኛ እንዳልኳችሁ እረፍት ወስጄ ነበረና የቤት እየጠበቅኩ አስር ሰዓት እዛ አካባቢ ሬዲዮን ጣቢያ ጫካ ስለሆነ ምንም ጊዜ በታክሲ ናይ እያልኳት በታክሲ ትሄዳለች፣ ትመጣለች እና በታክሲ ትመለሳለች ብዬ በጠዋት ወደ ቤት ወደ ትምህርት ቤት ሂጂ ልጄ ብያት፣ እሺ ብላ አርፍዶብሻል፣ ቶሎ ድረሽ ብያት፣ ታክሲ ሰንት ጊዜ ሂጂ ብያት አለኝ አለች ወጠች። ከዛ በኋላ በአስር ሰዓት የቤት ስለ ነበርኩ እቺ ልጅ ለምን ቀረች በዚህን ሰዓት የምትደርሰው ዘጠኝ ከምናምን ስለ የምትወጣ ለምን ቀረች ብዬ ደጅ ያየው፣ በሰዓቱ የተለመደው ሰዓት አላገኘኋትም። ልቤ ተረበሸ። በቀጥታ አብራ የምትማረው ልጅ ቤተሰብ ጋር ሄድኩ። ልጄ 12 ሰዓት ላይ ነው እዛ ከእሷ ጋር የምትማረው ልጅ ቤተሰብ ጋር የደረስኩት። ልጅቷን እንደደረስኩ፣ ባክሽን ልጄ ዛሬ የለችም። ዛሬ ቀን ውላለች፣ አብራ ውላለች፣ ወደ ታክሲ ሄዳለች። እኔ ወደዚህ መጥቻለሁ። ወደ ቤት ያለች ልጄን አንቺ ታውቂያለሽ። እሷ የትም አትሄድም በዚህን ሰዓት ምንም ጊዜ ሰዓቷን ጠብቃ የምትገባለች። ዛሬ ጠፍታለች እና ከዚህ ሰዓት ካለፈ ስጋትም ስለነበረ ምክንያቱም በየቦታ የሚወራ ነገርም ስለነበረ አትገኝም። ልጄን እባክሽን ንገርኝ ወላጆች ዳኙልኝ ብዬ ወላጆቿንም ጭምር አገኝቼ አልቅሽ ያለው እባካችሁ ልጄ ደብተሯን በትና ጠፍታለች። የእናንተ ልጆቻቸው እየተማሩ ነው እባካችሁ ብያቸው፣ ወላጆቿን ለማንኳቸው ማስተባበያ ተናገሩ። እኔም ተናድጄ ስለነበረ ተናገርኳቸውና የልጄን ደም እግዚአብሔር ያወጣ። የአስራ አምስት ዓመት ልጅ ሴት ልጅ ለዛው ማደር ውጭ ማግኘት እንደማልችል ስለተረዳው ተናግሬያቸው፣ እግዚአብሔር ፍርዱን ይስጣችሁ ብዬ እነሱ ጋችን ቃል ተናግሬ መጥቼ ወደ ፖሊስ ጣቢያ፣ ሁለቱም ፖሊስ ጣቢያ ለማስመዝገብ ሙከራ አድርጌያለሁ። በወቅቱ ፖሊሶች የሰጡኝ ሙከራ ምንድን ነው? አንዳንድ ቦታ ተቸግረን ስንደርስ ወገን ደግሞ ምንድን ነው ችግሪ ተብሎ ሲቀበል ነው ደስ ብለው፣ ቅበለው ም ይሄኔ እንትን አጋሂድ እንትን አጋሂድ። ይሄ ለምን ይሆናል? መልእክት እንዲሆን ነው የሚያስተላል ለመንግስትም ለሕዝብም አንድነታችን እናጠናከር እኔ ተበድዬ ስመጣ ወንድሜ ደግሞ ያ እዛ ያለው አካል ወንድሜን የጎዳው ምንድን ነው ብሎ ቶሎ ብሎ ሲያቅፈኝና መፍትሄ ስፈልግ ነው። እዛ ሂድ እዛ ሂድ የላላ መሆኑን ልገልጽላቸው ፈልጌ ነው። አንድ ቀን ማስመዝገቡን አንድ ቦታ ትቼ ሌላ ቦታ እጅ አስመዝግቤ በየፖሊስ ጣቢያን ለመሄድ ነበረ። በአካባቢ ሁሉም ያው ጥንቃቄ ወስዶ የልጅን ጉዳይ እንዲከታተሉ ብዬ ነበረ። ከሞላ ጎደል ያው ተንከራትቼም ለመዝገበው አስመዝግቤ፣ ከዛ በኋላ ምን እናደርጋለን ከአሁን ወዲያ እግዚአብሔርን ለምኑት አሉ። እንዳሉትም እግዚአብሔር ወይ ልጄን አስገኝ እያልኩ እየጸለዩ ቆየን። በጠፈችው በአስራ አንደኛ ቀኗ በዘጠኝ ሰዓት ድምሷን የልጄን ሰማው። የአንድ ድምፅ ስሰማ ደነገጥኩ። አውቀሽ ከቤት ጠፍተሽ የት ነህ ፋዘር ትይኛለሽ የሚል ድምፅ ሰጠዋት። ከዛ በኋላ ልጅ የወለደ አይጨክንም። አንደኛው የሟቿ ታናሽ ልጅ ነበረች። ቤት ከአካባቢው ትንሽ ራቅ ብዬ ነበረች። እንደደረስኩ ቶሎ የልጄን ድምፅ ሰምቻለሁ። እኔ ስልኩንም ማሀት አልቻልኩም እና ታክሲ ሳንቲም ሰጥቻቸው ሄዱ። ሁለተኛ ልጄ ደግሞ ከስራ መጠች። እንዲህ አይነት ድምፅ አለ ልጄ እንዴት ነው ስሎ ጊዜ እንዴ ይችን ልጅ ብቻዋን እንዴት ትልካለ? እኔም እከተላለሁ ትልና እችኛዋ ደግሞ ስልክ ደወሉ። እኔ የተደወለው በልጄ ድምጽ ነው። የልጄ ድምጽ ነው ያን ስልክ ነው ያለየሁት። ሁለተኛ የሄደችው ልጄ ደውላ አናን ስጠን ስትል አመጣላችኋለሁ ጠብቁ ወዳታል። ጦር ኃይሎች አካባቢ ሙሉ ወንገል ቤተ ክርስቲያን አካባቢ እነሱ እየጠበቁ ባዶሆኑ ታክሲውን ይዘው መጥቶ እነዚህንም ግቡ አናን እሰጣችኋለሁ ብሎ እነሱን አደጋ ለማድረስ ሙከራ አደረገ። አንደኛው ከነዚህ ብልጥ ስለነበረች እግዚአብሔርም ስለረዳት አለድም ከአንተ ጋር ልጃችንን ኤታችንን አልሰጥም፣ አልሰጥም ማለት ታክሲው ቁጥር ተያዘ። ከዛ በኋላ በታክሲው ቁጥር መሰረት ሰዎቹ ያው ልያዙ ችለዋል። ልጅቷ ግን ከዛው ከሙሉ ወንገር አካባቢ አፋፍሶ ልጆቼ አመጡ የልጅን ህይወት ለመታደግ ስል አይምሮዬ መኪና ላይ አፋፍሼ ጭኜ ተጎሳቁላ ስለነበረ ጸጉሯ አመድ ብቻ ስለነበረ ሽታዋ ሁሏ ጠረኗ ሁሏ ሰውነቷ ሁሏ ህይወቷ ሁሏ ተለውጦ ስለነበረ ልጄን ለአይኔ ለማየት የሚሳሳውን ልጅ ከቤት ወጥቶ እንግዲ እግዚአብሔር ያሳያችው አሌርት ሆስፒታል ወሰድኳት። ከአሌርት ሆስፒታል በኋላ ዶክተሩ በአስቸኳይ ፖሊሶች ይምጡ፣ ይህ ወንጀል ተፈጽሟል፣ ልጅቷ ደክማለች። ፖሊሶቹን ጠርቶ ያምጠዋል። ፖሊሶቹን እጄ ጠርቼ ወረፋ ጠብቄ ለምኛቸው ልመና አይገባም። ከዛ በኋላ ፖሊሶች መጡ። ቃሏን ተቀበሉኛል። ቃሉን እኛ አይደለም እዛ ነው አሉ። አንዱ ለአንዱ መቀባበል መጣ። መሆን አለበት። ሀዘንተኛ ነኝ። ልጄን ለማትረፍ ነው የሚሮጠው። ከዛ በኋላ ልጅቷን ይዤ የተወሰነ ቃሉን ተቀበሉ። ከተቀበሉ በኋላ ልጅቷን ይዞ ከኔ ጋር እኮ ህጋዊ አካል ደህንነቱ አካል ሕክምና ስጧት እያለ እርዳታ ለእኔ ማድረግ ነበር። እኔን ሸኞ እነሱ ተመለሱ። ብቻይ መንከራተት ጀመርኩ። ድራማው ይሄን ይመስላል። ከዛ በኋላ ጋንዲ መንግስትን ስለሚመለከት ይህን ወደ መንግስት አካል ታቀርበዋልና ወደ ጋንዴ ሆስፒታል ተባለ። መንግስት ያቋቋማቸው የጋንዲ ሆስፒታል ላይ የሴቶች ጉዳይና የደህንነቱን የሚጠብቁ አካሎች ነበሩ። እነሱ ጋር ደረስኩ፣ እያለቀስኩ ልጄን ይዤ ወረድኩ። ከዛ በኋላ ልጅቷም እነዛ ሰዎች ጋር ቀረበች። አንዳንድ ጥያቄዎች ጠየቁ። ዶክተሮቹም መጡ። ህክምና ለጊዜው እርዳታ አድርጉልኝ አልኳቸው። በዚህ ውስጥ አንዴ አንፎ ሜዳ ነው ሮሚያ ክልል ነው የምልክ ጭቅጭቅ ተነሳ። ልጄ እኮ ልትሞት ነው፣ እናንተ የተቀመጣችሁ ለእኔና ለእግዚአብሔር ለኢትዮጵያ መንግስት ነው፣ ባካችሁ ብዬ አለቀስኩ። መጨረሻ ምዝገባ ተከናወነ። ልጅቷ አይምሮ በዛን ሰዓት ጤነኛ ስላልነበረ አንፎ ብላሰጠ አንፎ አይደለም ቃራኒው ነው ወንጀሉ የተፈጸመው ባካችሁ ብያቸው እንደገና ያን ካርድና ያን የአሚክሬንትን ለወጡ በዛው ሌሊት ወደ የት ልኩልኛል? ወደ ጥቁር አንበሳ። ጥቁር አንበሳ ሲሄድ እንደዛው ልጄን ተሸክሜ ነው የምንጠለት። ለዚህ ጉዳይ የመንግስት አካል ወንጀል ስለሆነ ሕክምና ቶሎ እነሱን ሲያይ ነው ሕክምና ምሰጠኝ። እኔን ማን ይሰጠኛል? ለእኔም ማን እንትን ለኛል? ያን ሪፌር ወረቀት ይዤ ወደ ጥቁር አንበሳ ጉዞ ይንቀጠልኩ። ጥቁር አንበሳ ደግሞ አንዳንድ ነገሮችን አደረጉና ማረፊያ ቦታ የለም፣ መሬት ሁሉ ህዝብ ነው። በዚህ መሬት ላይ እንዴት አርገ ተኛ? በዚህ ቁስል ላይ ደግሞ ልትሞት የቀረበችውን ልጅ እንዴት ላርግ? ውንቼ ዊልቼሩን እኔ ራሴ ፈልግ አምጥቼ ልጄን በሙቀት ባለበት ቦታ አስተንቻ ድሬ በጠዋት ምርመራ ሌላ ጋር ወስዶ አስመርምሩ ሌ በገንዘቤ እንደገና ወጥቼ ያስመርምሬ በስምንት ሰዓት ገደማ ውጤቱን አመጣው። እንደገና ሪፌር ወደ የት ይጻፋል? ጋንዲ ህክምና የለም። ገንዘቤንም አወጥቼ ልጄንም ለማዳን ነበር፣ አልተቻለም። ይህን ካደረግኩ በኋላ እንደገና ጋንዲ ስመጣ ጋንዲ ደግሞ ያው ዘውዲቱ ጻፉ። ዘውዲቱ ጽፎ በስምንት ሰዓት ድረስ አልጋ የለንም ስለተባለ ቆየች። በዚህ ውስጥ አራት ቀን እና ሶስት ቀን በላይ ሄደዋል። ዘውዲቱ ሆስፒታልም ቦታ ስለሌለ ያለው እድል ምንድነው? ወንበር ላይ አስተኝቼ መጠበቅ ነው። ምርመራ እንደገና አሉ። የተመረመረው ከዋለ አልትራ ሰው እንዳለ ማንኛውም ነገር አድርግ ያለው በዛ እርዳታ ስቶ፣ የእኛ ምርመራ ደግሞ ቀጣይ ነው አሉ። እግዚአብሔር ያሳያችሁ፣ የታመመ ሰው መሸከምን እዩ። ተሸክሜ እንደገና የት ነው ሰው እንደለም ሆስፒታል ውስጥ ለጊዜው የሚሰራ ሰው ወጥቷል የለም ተባለ። በገንዘብ ደግሞ እንደገና ምርመራ ሌላ ጋር ፋዘር እኔ መሞቴ ነው ልተኛ አታንቀሳቀሰ ልጄ መዳን አለብሽ አትሞችን ብያት፣ ተሸክሜ ከልጆቼ ጋር መንከራትትን ቀጠል። ከዛ በኋላ ያ ውጤት ስመጣ ማታ ዘውዲቱ ሆስፒታል እርዳታ በመስጠት መታለፍ የማይገባ ነገር ምንድን ነው ብዙ ዶክተሮች እና ብዙ ነርሶች ቁስሏን፣ የከፋ ቁስል ነው። በስለት የተጠቀሙት አይነት ቁስል ነው። መግለጽ የሚያስቸግር ቁስል ነው። ደሟን እያፈሰሰች ልጅን፣ ስርስሯን፣ ደሟን እየተቀበል ዶክተሮቹም ነርሶቹም ዘውዲቱ ሆስፒታል ላይ እጅግ ከፍተኛ ሕክምናና እርዳታ እያደረጓት ካለው ችግሯ አንጻር ወገኖቼ እዛም ተነስቶ ህክምና ቀንና ሌሊት እየሰጡ በገበችው በሀያ ቀኗ ህይወቷ ሊያልፍ ችሏል። ያና ህይወት ይሄን ይመስላል ወገኖቼ። እንደፈራሁት ወይዘሪት ብሌን ሳህሉ ደግሞ የሎ ሙቭመንት በሚል ስያሜ በሴቶች ላይ የሚፈጸሙ ጥቃቶች እንዲወገዱ በአዲስ አበባ ዩኒቨርሲቲ የሚንቀሳቀስ ማህበር አባል በሃና ይብቃ። እንዲህ ባለ ስብሰባ ላይ ዳግመኛ እንድንገናኝ አልፈልግም ብላለች። እንዲህ አይነት ነገር እንዳይኖር ማድረግ የምንችል የሚለው ላይ ወደዚያ ለመነቃቅ ልክ እንዲህ ልባችን ሰርስሮ የሚገባው ሀዘን ሁላችንም ውስጥ ሰብአዊነት ስላለ ነው ብዬ አምናለሁ። እሱ ደግሞ ለመፍትሄው ያቀርበናል ብዬ ገምታለሁ። ልክ እንዲህ አይነት ሀዘን በተሰማን ሰዓት ግን ችግሩ ምንድን ነው የሚለው ላይ መግባባት ካልቻልን መፍትሄው ላይ መግባባት አንችልም የማን ኃላፊነት ነው የሚለው ላይ መግባባት ካልቻለን ከዛ በኋላ በዚህ ሳምንት በተለያዩ የመገናኛ ብዙኃን ላይ ውይይቶች ሲካሄዱ እየሰማሁኝ ነበረ። ሁሉም ሰው ችግሩ ብሎ ጣቱ የሚጠቁመ ከኛ ውጭ ከህብረተሰቡ ውጭ ያሉ ነገሮች ላይ ነው። እንዲህ ነገሮች ስለሚያዩ ከዚህ ቦታ የመጣ ነገር ፊልም፣ ወይ እንዲህ ስለሚሉ እዚህ ስለሚሄዱ የሚለው በሙሉ እንደ ሰው እኛ እንደ ህብረተሰብ የምንወስናቸውን ውሳኔዎች ኃላፊነት ወስደን የመቀበል የመጀመሪያውን ደረጃ ላይ ካልተስማማን ዞረን ተመልሰን እንደዚህ አይነት ነገር ላይ መገናኘታችን አይቀርም። ያን ጊዜ ደግሞ የሌላ ሰው ልጅ የሌላ ሰው እህት ነው የሚሆነው እኔ ላይ የማይሆንበት ምንም አይነት ምክንያት እንደሌለ አውቃለሁ። ከዚህ ስወጣ እንኳን መሸት ካለ ታክሲ ውስጥ ስገባ ስወርድ፣ ምኑ ጋር እንደምወርድ ሰው ደውዬ ሰው ጠብቆኝ ብገባበትን ቦታ ካልክሌት አድርጌ እነዚህ ሁላ የእለት ተእለት ኑሮ የሆኑ ልክ ምንም ማለት እንዳልሆነ ተቀብየው የምኖረው ለእኔ የሚቆምልኝ ህብረተሰብ ስለሌለ ነው። እኔ ብጮህ አንድ ሰው ከወጣ እድለኛ ነኝ። ይህንን ደግሞ በግምት አይደለም እምላችሁ በራሴም ላይ ያጋጠሙ በሌሎች ሰዎችም ላይ ያጋጠሙ ነገሮች ሰማቅ ነው። ሁሉም ሰው ሌላ ሰው ይደርሳል ብሎ ነው የሚያስበው። ሁሉም ሰው መቼም ይህን ጩኸት እኔ ብቻ አይደለም የሰማሁት ሌላ ሰው መስኮቱን ይከፍታል ብሎ ነው የሚገምተው። ይሄ ደግሞ ለእኛ ህብረተሰብ ብቻ የሆነ ነገር አይደለም። ብዙ ቦታም ላይ እውነት የሆነ ነገር ነው። ከዚህ ወዴት እንሄዳለን? እንዴት አድርገን ነው የምንነጋገረው? ሁለተኛ እንዲህ እንዳንገናኝ ለማድረግ ምንድን ነው ማድረግ ያለብን? እንዲህ ልባችን እንዳይሰበር ምንድን ነው መሆን ያለበት? በዚህ ሳምንት የምናወራው ወሬ ነው። የዛሬ አራት ወር የምናወራው ወሬ የተለያየ ነው የሚሆነው። ያኔ ነው ግን ስራው የሚሰራው። የሆነ ሰው የጻፈውን አንድ ጥቅስ ነው ያስታወሰኝ። የሚያፈስ ጣሪያ የሚጠገነው በፀሐይ ጊዜ ነው፣ ዝናብ እየዘነበ አይደለም። ሌላ ሰው እስኪጎዳ ሳንጠብቅ ትክክለኛዎቹን ጥያቄዎችን እንጠይቅ። የማን ኃላፊነት ነው ይሄ? አስገድዶ መድፈር ለምንድን ነው የሚፈጸመው? ሴት ልጆቻችን፣ እህቶቻችን ለምንድን ነው በሰቀቀን የሚኖሩት? ወንድሞቻችንም ደግሞ በጣም የሰብአዊነታቸው ጥግ ልክ ሌላው ሰው ሴትም እንዳለው ሆኖ እያለ እንዲህ አይነት ነገር የሚፈጸመው ለምንድን ነው? ጎረቤቶቻችን፣ ጓደኞቻችን፣ ክላስ ሜቶቻችን ናቸው እንዲህ አይነት ነገር ውስጥ የሚሳተፉት። የእኔ ወንድም አያደርግም ከሚለው ስሜት ይልቅ የኔም ወንድም እኔም ላደርግ እችላለሁ? እንደ ሴት ብዙዎቻችንም የቤት ሰራተኞች ላይ የሚፈጸመው ግፍ ካየን የምንረዳው ነገር እንዲህ አይነት ድርጊቶች የሚደረጉት ወንድ ስለሆነ ሴት ስለሆነ ብቻ ሳይሆን ስለሆነ ሳይሆን የኃይል ጉዳይ ነው። ሀይባይ የሌለው ከልካይ የሌለው ማንም ሰው አቅመቤስን መጉዳቱ አይቀርም። ሀይባይ እንሁን። ስናይ፣ አንለፍ። ጎረቤታችን እየተደበደበች ጸጥ ብለን አንተኛ፣ ነው ተማሪዎቻችን ላይ የሚደርሰውን ነገር ማስ መምህራን ሲያደርጉ ስናይ ለሌላው መምህር አስበው ኮሌጋችን ስለሆነ ጓደኛችን ስለሆነ አይተን ዝም አንበል። የእናንተም ልጅ ላይ ሲደርስ ያም ሰው ላይ ሲደርስ እንዲሁ ነው ዝም የሚባለው። የማንም ኃላፊነት አይደለም፣ የኔም የእናንተም ነው። ችግራችንን በፀሐዩ ቀን እንፍታው። ከዚህ ሳምንት በኋላ በዚህ ጉዳይ ላይ ስንወያይ ልክ እንደዚሁ እንወያይ። ይህን ጥያቄ ሰዎች ሲያነሱ፣ የሚዲያ አባላትን ፕሮግራም ሲያዘጋጁ፣ የእኔ ጉዳይ ብለን ካልተነጋገርንበት ተመልሰን እንደዚሁ እንገናኛለን። እኔ ግን እንደዚህ አይነት ቦታ ላይ መገኘት አልፈልግም። እንደዚህ አይነት ልባችን ተሰብሮ ሁሌ እንደዚህ እንድንገናኝ አልፈልግም። የማንም ስራ አይደለም፣ የሁላችን ነው ብዬ ነው መሰለኝ it's i go to the theater and see

Get together now not sit Sit nas, I'll call this sit nice, sit nice, i got a sit nice, sit nice, a little sit nice, sit nice, sit a sit nice, sit nice, sit nice, sit sit not a sit nice, not a little sit can a chino's heart's in love yeah you to shake

የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የመስታወት ስርጭታችን ይቀጥላል። የምሽቱ አስተናጋጆቻችሁ ሄኖክ ሰማእግዜርና በሰሜን አሜሪካና አውሮፓ የሚኖሩ ኢትዮጵያውያን የወዳኛው ሳምንት ቅዳሜ ባርሊንግተን ቨርጂኒያ የማህበረሰብ ጉባኤ አሰናድተው ነበር። በሰሜን አሜሪካ የሚገኘው የጋራ እንቅስቃሴ ለአዲስቷ ኢትዮጵያ የተባለ የሲቪክ ድርጅት ያሰናዳው ጉባኤ በኢትዮጵያ ዘለቄታ ያለው ትብብር ለመገንባት የሚያስችሉ አዳዲስ ሀሳቦችና የጋራ ሴቶችን በመመርመር ላይ እያተኮረ ነበር። ከተለያዩ ብሔሮች ጾታና የሃይማኖት አባላት ራሳቸውን እንደ ግለሰብ ወክለው የተሳተፉበትን ውይይት ሄኖክ በስፍራው ተገኝቶ ተከታትሎ ዘገባ አቅርቦበታል። በዛሬ ዝግጅቱ የወደፊቱን ወጣቱን ትውልድ እንዲሁም ሀገራዊ ጉዳዮች ላይ ለውይይት የቀረቡ ሀሳቦችን በስፋት ያስተምጠናል። ወደ ዝግጅት በዋሽንግተን ዲሲ አቅራቢያ በምትገኘው አርሊንግተን ቨርጂኒያ ከሁለት ሳምንት በፊት የተሰባሰቡት ኢትዮጵያውያን በሀገራቸው ተቋማዊ አስተዳደር ባልተጠናከረበት መልኩ ማህበረሰቦች ሊጫወቷቸው የሚገባቸው ሚና እንዲሁም እርስ በርስ የመተባበር ሐሳቦች ላይ ያተኮረ ነው። የጋራ እንቅስቃሴ ለአዲስቷ ኢትዮጵያ በዋሽንግተን ዲሲ አቅራቢያ ያሰናዳው የማህበረሰብ ውይይት ታዲያ በኢትዮጵያ በመከባበር ላይ የተመሰረተ ህዝባዊ ትብብርና የጋራ እሴት ማጠናከር ላይ ያተኮረ ነበር። አዲስ ትውልድ፣ አዲስ አይነት መንገድ፣ አዲስ የትብብር ስልቶች አስፈላጊ እንደሆኑ ተሳታፊዎቹ ውሏቸውን የተወያዩበት ጉዳይ ነው። የዚህ የማህበረሰብ ውይይት ዓላማ ለህዝቡ መድረክ ለመስጠት ነው ሲሉ ጉባኤውን ያሰናዳው የጋራ እንቅስቃሴ ለአዲስቷ ኢትዮጵያ ድርጅት መሪ አቶ ኦባንግ ሜቶ ገልጸዋል። እና ዛሬ እዚህ ጋር አካባቢ ያሉ ሰዎች ጎሳቸውን አይደለም፣ እዚህ ጋር መጥቶ ድርጅት ወክሎ አይደለም፣ ሃይማኖት ወክሎ አይደለም፣ ሰው በመሆኑ ነው። የህዝብ ሰብሰባ ነው። ቅድም እንዳልኩት ሌስ ቶክ ቱ ኢቻ ደር ስንል ለተቋሚዎች ብቻ አይደለም። እኛ ራሳችንን የኢትዮጵያን መንግስት እዚህ ጋር ያለ ኤምባሲ ደብዳቤ ላክነናል ላክነን፣ ለነሱ እንዲመጡ ምንም መልስ አላገኘንም። ለምን ቢባል እኛ የምንፈልገው አዲስተዋ ኢትዮጵያ በትክክለኛ ኢትዮጵያ መብት ፊት ያለበት አገር ከሆነም ለኛ ከርቶ ለነሱ ጭምር ነው እንጂ ሁሌ እንደሚለው እኛ የምንታገለው ለ ለራሳችን ነጻነት ብቻ ሳይሆን ስልጣን ውስጥ እነሱ ያሉበት ቆቃ እንዲወቱ ነው እንጂ እኛ ና እነሱ የምባል ነገር የለም። ለዚህ ነው ወረቀት የላክነ ለነኝ ሰዎች አልመጡም። በዋሽንግተን ዲሲ የሚገኘው የፈርስቲ ጅራ መስጊድ ኢማም ሼክ ካሊድ ኦመር በሀገርና በማኅበረሰብ ጉዳዮች ለውጥ ለማምጣት የዚህ ለውጥ ፈላጊዎችና አራማጆች ራሳቸውን መለወጥ ይገባቸዋል፣ ለውጥ ከራስ ይጀምራል ብለዋል ኢትዮጵያን ኢትዮጵያ ያሰኛት እኔ፣ አንተ፣ አንቺ ነን። እኛ ደግሞ አዲስ መሆን አለብን። አዲስ አዲሲቷን ኢትዮጵያ ለማምጣት አዲስ ለመሆን ደግሞ እንደገና ተወልዶ መፈጠር አያስፈልግም። ወደ ኋላ መሄድ አይቻልምና ታሪክ ወደፊት ብቻ ነው የሚሄደው። ነገር ግን ለውጥ ማምጣት ይቻላል። ለውጥ ደግሞ ከየት ነው የሚመጣው? ለውጥ አዲስ ልብስ በመልበስ እና አዲስ ባንዲራ በማድረግ ወይም ደግሞ የተወሰኑ አባባሊቶችን በማስቀመጥ አይደለም። ለውጥ እኔ ራሴ ውስጤ አምኖበት ስቀየር ነው አዲስ መሆነው። ችግር መኖሩን መረዳት ያልቻለ ሰው ስለ ችግር ማውራት አይችልም። ያለፈውን ያላወቀ ሰው ስለ ወደፊት ማቀድ አይችልም። ያለፈውን ቀብረ ነው እንለፍ አይሆንም። የምንጠቅሰው ግን ያለፈውን ለቂም ሳይሆን ልንማርበት ሲሆን ውጤት እናመጣበታለን። ያንን ሳናረግ ግን አፍነ ነው ከሄድን፣ በእሳት ላይ አመድን መነስነስ ነው። ቆይቱ አንድ ቀን ይፈነዳል። እርስ በርስ ያለን ስሜት የጥላቻ መሆን የለበትም። ስለዚህ ሰውን ወደ ፍቅር ለማምጣት ህቴ ብላለች ፍቅር እንሁን፣ ፍቅር እንሁን። እሱ ከደን አንገዛም ምድና የመጀመሪያው እርምጃ ጥላቻን መተው ነው። እንደምን ዋላችሁ እንደምናመሻችሁ። ፊዮሬላ ሮማኖ እባላለሁ። ለጊዜው መኖሪያዊ ስዊዘርላንድ ነው። ተወልጄ ያደግኩት ኤርትራ ውስጥ ነው። አባቴም ተወልዶ ያደገው ኤርትራ ውስጥ ነው። የጣሊያን ዜግነት አለው። ጣሊያናዊ ነው በመሰረቱ፣ ነገር ግን ኢትዮጵያዊነቱ ይበልጥበታል። ኤርትራና ኢትዮጵያ ማለት ተዋልደናል፣ ደም አለን። አበላላችን፣ አለባበስ፣ ሁሉ ነገራችን አንድ አይነት ነው። ስፔሻል አለመታደል ሆኖ የእኛ ጊዜ ወዲያና ወዲህ ይሆናል። ተጋ ላይ እንዳደቡብ ባላለሁኝ ከአትላንታ ነው የመጣሁኝ። ከደቡብ ኢትዮጵያ አካባቢ ስለመጣው ደቡብ አካባቢ ብኖር ጥሩ ነው ብዬ ነው ወደዛ ወደ አትላንታ ሄድኩት። ስለዚህ የደቡብ ቋንቋ ነው የምናገረው ማለት ነው። እንግሊዝኛም የደቡብ ነው፣ አማርኛም የደቡብ ነው። እንደምሰነበታቸው ወገኖች። እዚህ የተሰበሰብ ነው ወንድማችን እንዳለው ዘር ወክለን፣ ወገን ወክለን፣ ፖለቲካ መሪ ወይም ፖለቲካ ድርጅት ወክለን፣ ወይ ሃይማኖትን ወክለን በአጠቃላይ ወይ በሌላ አይደለም። በበኩሌ ማለት ነው። ብዙዎቻችሁም እንደዛ ትሆናላችሁ ብዬ ነው የምገምተው። የዚህ ስብሰባ ዋና አላማ እርቅ ነው። እርቅ እስቲ እርቅ በሉላችሁ። ምናባት የተለመደ ቃል አይደለም። እኛ ኢትዮጵያ ውስጥ የምናውቀው ማና ማን ተጣልቶ ነው የምናስታርቀው እየተባለ ነው። እርቅ ግን ፕሮሴስ ነው። እርቅ ማለት ደግሞ ዝም ብሎ መሀከል ላይ ገብቶ እንደ ሽብልቅ መሬት ምንድ ነው እንጨት ሲሰነጠቅ መሀከል ላይ የሚገባ ሽብልቅ ነው የሚባለው። እና ልክ እንደዚያ መሀከል ላይ ሰዎችን ማገላገል አይደለም። ማገላገል ማለት ማለያየት ማለት ነው። በተለያየ ቦታ ላይ ብዙ ነገር መስራት ይቻላል። እዛ በተለያየው ስፋት ላይ በዛ ቦታ ላይ እና እንዳውም እንዲህ አይነት ማገላገል ለብዙ ነገር ይመቻል። ምንድን ነው ምን ለምን ይመቻል? እንደሚባለው እንደዛ እንደ ግርግር ለሌባ ይመቻል ይባላል አይደል? ልክ እንደዛ ሳይሆን እርቅ ማለት ነገሮችን ወደ ቀድሞ ሁኔታዎች በተሻለ ሁኔታ መመለስ ማለት ነው። ማረቅ ማስተካከል ማለት ነው። በኢትዮጵያ የፍትህ ስርዓት ውስጥ አስቀድመው ያገለገሉ አሁን ደግሞ የግጭት አፈታትና ሰላም ግንባታ ባለሙያ የሆኑት አቶ እስራኤል ኢታንሳ ፈይሳ በቅድሚያ የማህበረሰብ እርቅና አብሮነት ለመፍጠር አስቀድሞ መጠየቅ ያለባቸው ነጥቦችን በስፋት አንስተዋል። እርቅ በኢትዮጵያ ያስፈልጋል። ማን ከማን ይታረጋል? እርቅ የሚያስፈልግስ ከሆነ እንዴት ነው የሚመጣው? እርቅን በቃል ደረጃ መናገር ቀላል ነው። ወደ ተግባር ስንመጣ ግን የሁሉም ሰው ጭንቅላት ላይ ጥያቄ ምልክት ነው የሚቀመጠው። ሁሉም ግራ ይጋባል። የእርቅ ጉዳይ ስመጣ እኔ ልታወቅ የሚገባ ነገር የማነሳቸው ነገሮች አሉ። እርቅ የሚል ነገር ሲመጣ ፕሪዘፖዚሽንስ ወይም ደግሞ ቅድመ ሁኔታዎች ወይም ደግሞ ነገርየውን ለማውራት ራሱ ያሉ ነገሮችን መተማመን አለብን። ምንድን ነው ያሉ ነገሮች ስለ እርቅ የሚያወራ ሰው ጥል መኖሩን ሪኮግናይዝ ማድረግ ግዴታ ነው። ጥል ከሌለ ስለ እርቅ ማውራት አይቻልም። ምንድን ነው የምታስታርቁ አክት ወይም አክሽን የሆነ ነገር አለ። የአክሽን ምንድን ነው? ጥላቻ ነው፣ ኢፍታዊነት ነው፣ ጭቆና ነው። ተገዳለናል፣ ደም ተቀባብቴናል። ሰዎች ሁሉም በቻለው አቅሙ ሌላኛውን ጎረቤቱን በድሏል። ኢትዮጵያ ውስጥ በአቂሙ አብዛኛውን ቢታዩ ራሱን ንጹ ያርግና ልክ እንደዚህ ልብሴ ማለት ነው ጸዳ አርጎ ነገሌ ናቸው ሀገር እያጠፉ ያሉት እያሌ ነው የሚያወራው። እርስ በርሱ ያልተገፋፋ ሰው ያለ አይመስለኝም። የበደሉ ልክ ይለያያል። ምንም ጥርጣሬ የለውም። ግማሹ ብዙ ጊዜ በመግዛቱ ብዙ በድሎ ሊሆን ይችላል። ግማሹ ትልቅ ጠመንጃ ስለያዘ ብዙ ገሎ ሊሆን ይችላል። በዚህ ሊለያይ ይችላል። ከዛ ውጭ ግን የፊታዊነት እርስ በርስ መገዳደል፣ መጋፋት፣ ሰው ላይ በደል ማድረስ በኢትዮጵያ ውስጥ ነበረ፣ ዛሬም አለ። ይቺን ፕሪስ ፕሪሰፖዚሽን መቀበል ግዴታ ነው። ይሄ ነገር አለ። ይሄ መኖሩን ካልተቀበል ስለ እድቃ እናወራም ትርጉም የሚለው ሁለተኛው ጦርነት ስላለ ስለ ተዋጋን እርስ በርሳችን ስለ ተገፋፋን በደል ስላደረስ የተበደለና የበደለ ሰው አለ። ይሄንን መተማመን ግዴታ ነው። የበደለና የተበደለ ከሌለ ማለት ልታስታርቅ ትሄዳለ። አንደኛው ሰዎች ቀጥ ብለው የሚቆሙት እዚህኛው ጋር ነው። ያኛውን ያመኑና ደግሞ ሁለተኛው ላይ ደርሶ እዚህ ጋ ይቆማሉ። ታዲያ ማን ማን በደል ልትል ነው? ቶሎ ለመሸፋፈን ይሞክራሉ ሰዎች እኔ ባይሆን ከተበደለ ውስጥ እንጂ ከበደሌ ውስጥ አይደለም፣ ወደ ማለት ማለት ነው። የተበደለ ሰው አለ፣ የበደለ ሰው አለ። ሰዎች ስለ ታሪክ እናነሳ ከተባለ፣ ስለ ታሪክ እናውራ ከተባለ ብዙ ጊዜ ታሪካችን አወዛጋቢ ሆነዋል። የተበደሉ ሰዎች እነማን ናቸው፣ የበደሉ ሰዎች እነማናቸው፣ በደሉ ምኑ ጋ ነው፣ የቱ ጋር ደረሰ የሚለውን ለመነጋገር ኢትዮጵያውያን ፈቃደኞች አይደሉም። ለዚህ ፈቃደኞች ካልሆኑ ደግሞ ነገሩ አይፈታም። ይኸው በደል ሲባል በቀጥታ በግድ በጥፊ መመታት የለበት አንድ ሰው እንደሱ አይደለም። በደል ሲባል ከትውልድ ወደ ትውልድ የሚተላለፍ በደል አለ። ቅድመ አያቴ ላይ የደረሰ ነገር በአባቴ በኩል እኔ ጋር ደርሷል። ይህን ወደን አይደለም እንደቀበለው። ቅርብ ጊዜ ስለ ፓስት ኢንጀስቲስ የሆነ ሪሰርች ስንሰራ ነበር ከሆነ ግሩፕ ጋር እና እስከ ስንተኛ ትውልድ ድረስ በደል እንደሚሄድ በጥናት የተረጋገጠ ነገር ነው። ሶስተኛ አራተኛ ትውልድ ድረስ ይሄዳል፣ በደል አንድ ጊዜ የደረሰ በደል ማለት ነው። ስለዚህ እኔ የመጣሁት ከኦሮሞ ከሚባል ህብረተሰብ ነው እና ኦሮሞ ተበድሏል ብዬ ብናገር አመጣው እንግዲህ ነገሩ ደሞ ምናምን ብላችሁን አዳራሹን ጥላችሁ የምትሄዱት እንደሱ አይደለም ጉዳዩ ኦሮሞ ተበድሏል ብዬ ቢነግራችሁ ከአባቴ የሰማሁትን ስቶሪ ሆን ይሆናል የሚነግራችሁ ነገር ከመጽሐፍ ይሆናል የሚነግራችሁ፣ ከሌላም ነገር ሊሆን ይችላል። ማዳመጥ ግዴታ አለባችሁ። አፋቸውን አትያዙ። እዚህ ጋር ትልቅ ችግር አለብን። ለማዳመጥ ፈቃደኛም አይደለንም። ልክ ነገሩ ስነሳ ኦረጎይሄ ኢትዮጵያ ለ ልበትን ተነሳ አንነጋገርም። በጣም ትልቅ ችግር አለብን እዚህ ጋር። አኙዋክ ትላንትም ተበድሏል፣ ዛሬም እየተበደለ ነው በደል አንድ ቦታ ደርሶ አልቆመም። ሰዎች ትላንትና ተበደል ነው ያሉ ሰዎች ደግሞ ባገኙት የአንድ ሳምንት ስልጣን ሌላ በደል ሰሩ። እነሱ ደግሞ በተራቸው አንድ ሳምንት ቻንስ አገኙና እንዲሁ እቺ ነገር ሁለት ሳምንት የምትሆንልኝ አይመስለኝም ብሎ በአንድ ሳምንት ቶሎ ቶሎ መቶ ዓመት ውስጥ የተፈጸመውን ያክል ፈጽሞ ወደ ኋላ የሸሹ ሰዎችም አሉ። ሁላችንም ላይ ተራ በተራ በደል ደርሶብናል፣ ተበዳድለናል። ይሄንን አንደርላይን ማድረግ ግዴታ ነው። የተበደለ ሰው አለ፣ የበደለ ሰው አለ ሲባል ደግሞ የግድ እዚህ ጋር የተቀመኑ ሰዎች ማለት አይደለም። ያሉ ሰዎች በህይወት ያሉ ሰዎች ስለ በደል ማውራት ስላለባቸው እኛ ልናወራ ግድ ነው የሚሆነው እንጂ አብዛኛው በደል ታሪክ ውስጥ ነው ተመዝግበው ያለው ወይም አልፏል። ዛሬ እየደረሰብን ያለው ደግሞ ሌላ ራሱን የቻለ በደል ነው። ስለዚህ በደል አለ፣ የተበደሉ ሰዎች አሉ፣ የበደሉ ሰዎችም አሉ። ይሄን መቀበል ግዴታ አለብን። ሰዎች ሶስተኛው ነገር መግባባት ያለብን ስለ ሪኮንሲሌሽን የምናወራ ከሆነ በደል እንዲያበቃ እንፈልጋለን። በደል እንዲያበቃ የምንፈልግ ካልሆን በቀል ስለ ሪኮንሲሌሽን ማውራት አይቻልም። ከምድራችን በደል ያብቃ የምንል ሰዎች ስለ ሪኮንሲሌሽን ማውራት እንችላለን ነው። እንዴት እናብቃ የሚል ነገር ሲመጣ ሪኮንሲሌሽን ይመጣል። ያለፈውን ሳናስተካክል ስለ ዛሬና ስለ ነገ ማውራት አንችልም ሰዎች። ያለፈው ተስተካክሎ ጤነኝነት ተሰምቶ ነው የሚቀጥለው ስቴፕ የምትወስደው። እኔ እኮ በትላንትና ታምሜ ካለው ዛሬ ማር ብታበላኝ ውስጤ አሁንም እየጣመመ ነው። ምንድ የምታረጉ እኔ ምንም ጤንነት አይሰማኝም። ስልጣን ሰጥቶኝ ጤንነት አልተሰማኝም ሰዎች። ስለዚህ ሰዎች እኛ ሀገር የፊታዊነት በደል እንዲያበቃ የምሩን መፈለግ ካልያዙ ወደ ሪኮንሲሌሽን አንመጣም። መቀላለድ ይቻላል። ነገሩ ግን ከቀልድ በላይ ነው።

አዲስ አስተሳሰብ፣ አዲስ ልቦና፣ አዲስ ስርዓት እያሰበ ያለ ሰው ስለ እርቅ ቢያስብ ይቻላል። አይ እንዲያው ለነገሩ አብሬን ቡና ለመጠጣት እንድታረክ ከተባለ ግን ባልጠጣት፣ ከሌላ ሰው ጋር ይጠጣል። እነዚህ ፕሪኮንዲሽኖችን ጭንቅላታችን ውስጥ የምር ኢንተርናላይዝ ካላደረግን በቀር ወደ እርቅ መምጣት በጣም አስቸጋሪ ነገር ነው። አንድ እርቅ ላይ ጥናት የሰራ ሰው አራት የተለያዩ ነገሮችን አስቀመጠና እርቅ እዚህ መሀል ነው ያለችው ነው የሚለው። እውነትን ማውጣት፣ በግልጽ መነጋገር መቻል፣ ሪኮግኒሽን፣ ተበደልክ ተረድቼልሃለሁ እንደ ማለት ነው። በደልህን ተረድቼዋለሁ፣ የአንተ ቁስል የኔ ነው ማለት መቻል፣ እርቁ ማውጣት መቻል ሰው ስናገር፣ አንተ ደግሞ የምር መቀበል መቻል ማለት ነው። እውነት ይላል አንደኛው። ትሩዝ ፒስ ሃርሞኒ ለመፍጠር መቻል ለመቻል ካልተዘጋጀ እርቅ ትርጉም የለውም። ታርቄ የተነስቼ ከዚህ ሰው ጋር ሰላም ይፈጥራለሁ ከዚህ ሰው ጋር እኖራለሁ ከዚህ ሰው ጋር የጋራ ቤት አለኝ ከዚህ ሰው ጋር ካላሰብክ አሁንም ወደ እርቅ መሄድ ትርጉም የለውም። ስለዚህ እውነት ፒስ ሶስተኛው ሰውዬው ያስቀመጠው ጀስቲስ ካሳ ሊከፈለው የሚገባ ሰው ካለ ካሳ እንክፈለው ነው የሚለው። እኔ እንጃ፣ እኔ ከዚህ መሀል አሁን ተነስቶ እኔ ሀምሳ ሺህ ይገባኛል የሚል ኢትዮጵያዊ ያለ አይመስለኝም። በዛ ሂሳብ አታስቡት። ካሳ ማለት እንደሱ ማለት አይደለም። እኔ ይህን ያክል ይገባኛል አንጡ ምናምን የሚል ሰው ማካለ እርቅ የሚባል ምድር ማን ይረግጣል እዛ? እንዴ! ማን ልከፍል ነው? በገንዘብ ሂሳብ አታስቡት። ኮምፐንሴት መደረግ ያለበት ሰው ኮምፐንሴት መደረግ አለበት። ህዝብ ሊሆን ይችላል፣ ወገን ሊሆን ይችላል፣ የሃይማኖት ተከታዮች ሊሆኑ ይችላሉ፣ ብሄረሰቦች ሊሆኑ ይችላሉ፣ ወይም ደግሞ የሆነ ኤሪያ ላይ የሆነ ክልል ላይ የሚኖር ህዝብ ሊሆን ይችላል። አናቀውም በደል የደረሰበት ሰው መካስ አለበት። መካስ ያለበት በፖሊሲ በልማት ፖሊሲ ሊሆን ይችላል፣ በትምህርት ፖሊሲ ሊሆን ይችላል፣ በቋንቋ ፖሊሲ ሊሆን ይችላል፣ በምንም ሊሆን ይችላል። የተለያዩ ነገሮች ተጠንተው እነዚህ ሰዎች ኮምፐንሴት መደረግ አለባቸው። በደል ደርሶባቸው በደል ደርሶ ቢያል ብለው ሪኮግናይዝ አድርጌ የተነስተ ኮምፐንሴት ለማድረግ ዝግጁ ካለን ከአስቸጋሪ ነው። ምክንያቱም ተበድለ ከኔ ጋር ኑር እያልክ ነው ማለት ነው። ተበደል በደል ያውቅ ያለው በቀል ተሸከመው ልትለው ማለት እንደሱ አይሆንም። የእሱም በደል መሸከሜ የእሱም በደል የእሱ ህመም የአንተ ህመም መሆኑን ማስረጃው የዚህ ሰውዬ ማስረጃ የዚህ ሰውዬ ሰርቲፊኬት በተግባር የሆነ ስቴፕ ወስደህ ይሄ የአንተ በደል መልስ ነው ማለት ስትችል ነው። ካልባለዚያ አስቸጋሪ ነገር ነው። በጣም ወሳኝ የሆነው ሌላኛው ኤሌመንቱ አራተኛ፣ ሰውዬው ያስቀመጠው ማለት ነው ፎርጊቭነስ የተበደለ ሰው አለ። የተበደለው ሰውዬ ይቅር ማይል ከሆነ እኮ ይቅርታ መጠየቅ ይቸግራል። ይቅር ማይል ከሆነ በደሌን አውቅ ያለው ማለት ይከብዳል፣ ያስቸግራል። ስለዚህ ከቪክቲሙ ብዙ ጊዜ የሚጠበቀውና እውነትም ደግሞ የመጨረሻ ከባድ የሆነው ነገር ይቅር ባይነት ነው። እሱን ልብ የሌለው ሰው ለሪኮንሲሌሽን መቀመጥ በጣም አስቸጋሪ ነገር ነው። ስለዚህ የተበደሉ ሰዎች፣ በደል የደረሰባቸው ወገኖች የበደሏቸውን ሰዎች ይቅር ማለት መቻል ግዴታቸው ነው። ይሄ ግድ የሚያደርጋቸው ደግሞ እኔ በጉልበት ልጭንባቸው ሳይሆን ማለት ነው። ግድ የሚሆንባቸው ስለ ነጌ ከማሰብ የተነሳ ነው። ስለምንድን ነው ይቅር የሚለው? ስለ ነጌ እኮ ነው። አብሮ ለመኖር እኮ ነው። አይደለም እንዴ? መንገድ ላይ ሲገናኙ ጦር ላለመማዘዝ እንደምን አደርክ ለመባባል እኮ ነው ይቅር የሚባባሉት። ስለዚህ የተበደለ ሰው ይቅርታ ለማድረግ ዝግጁ መሆን ግዴታው ነው። ይሄ ያልኳችሁ ሰውዬ እውነትን መናገር፣ በሰላም አብሮ ለመኖር፣ ይቅር ባይነት፣ ፍትህ እነዚህን ነገሮች እንደ እንደ ዛፍ ቅርንጫፍ አስቀምጧቸው እዚህ መሀል የምታገኙት እርቅ የሚባለውን ነገር ነው ብሎ ነው የሚያስረዳው። ለማንኛውም ዛሬ የምናስታርቅ ሰው እዚህ ጋር ያለ አይመስለኝም። ለመታረቅ ቶሎ እርምጃ ለመውሰድ የመጣ ሰው ያለም አይመስለኝም። መታረቅ ምን ትመስላለች የምትሏን ነገር ለመነጋገር እርቅ ምን ትመስላለች የምትሏን ነገር ለመነጋገር ስለሆነ እርቅ እነዚህ ነገሮች እንዳሉት ነው። እኔ የሚረዳውና የማቀው ግጭቶቻችን ተወሳስቧል የተበደለው መልሶ በድሏል የበደለውም እንደገና መልሶ ተበድሏል የሆነ ቼኑ ብዙ ረጅም መንገድ ሂዷል ልጆቻችንም አባቶቻችንም ሁሉም ኢንቮልቭ አድርጎበታል የኔ ቤተሰብ የአንድ ጦርነት ሁለት ሳይል ላይ ተዋግተዋል ታላላቅ ወንድሞች አንደኛው ለኦነግ ሲዋጋ ሌላኛው ለደርግ ሲዋጋ ነበረ አዝ ሴም ታይም ምንድን ነው የምትሉት ይሄን ከአንድ እናት የተወለዱ ሁለት ልጆች አንድ ጦር ሜዳ ላይ ሁለት ሳይል ላይ ሲዋጉ ማን ማንን በደለልን? ለዚኛ ጉዳይ ላይ ሁላችንም ተወዳድለናል። ይሄን አክል ካልኩ ልቦናችሁን አስፉ። ያለፈው ነገር ላይ ስቲክ የሚያደርጉ ሰዎች አሉ። ከማዕከላችን ከሱ ላይ ቁልፉን ፈቴን ለማላቀቅ የምንችለው ቁስላችሁን ስንረዳ ብቻ ነው። ይህንን ወቁ። ቁስላችሁን ተረዱ። ቁስላቸውን ተረዱ። አዳምጧቸው። እኔ በጣም እያስፈራኝ የመጣው እያስፈራኝ የመጣ ነገር ምንድን ነው? ኢትዮጵያን እንወዳለን እናፈቅራለን እየተባለ በጎኑ ግን እየተሰራ ነገር ያለ ያስፈራል። እርስ በእርሳችን ላይ ካምፔን እየተካሄደ ነው። የመጨረሻ አጉል ስትራቴጂ፣ የመጨረሻ የሚያስጠላ ስትራቴጂ። የሸሸህን ሰውዬ የጠላህን ሰውዬ ዘመቻ ስትወጣበት ተራራ ነው የሚገባው። አይመለሳትም። እንዳይመለሳት አርጉ ሰውን ያንም መጥፎ ሰውዬ ቅረቡትና እስትክፈሉ መስዋዕትነቱን እናቅረቡትና እናንተ ትልቁ አንድኛ ሀገር ውስጥ ማኒፑሌሽን እየፈጠረ ያለው ኦባንግ እየዘመተበት ያለው የአይዴንቲቲ ጉዳይ ላይ አንድ ነገር ብዬ ልጨርስ። ሰውን ከነማንነቱ ማንነቱ ሪኮግናይዝ የማድረግ የእያንዳንዱ ሰው ግዴታ ነው አዘአር ሪኮግናይዝ አድርጓችሁ የኢትዮጵያን ሰዎች ጠቆር ስላለ ኢትዮጵያዊ አይደለም እንዳትሉት። ሌላ ሃይማኖት ስላለው ኢትዮጵያዊ አደለም እንዳትሉት። ሌላ ቋንቋ ስለምናገር ኢትዮጵያዊ አደለም እንዳትሉት። በተለይ የኢትዮጵያ ጉዳይ አንገብግባችሁ የተነሳችሁ ሰዎች ወደ ሰፊ የመሆን ግዴታ አለባችሁ። ያኔ ብቻ ነው ማዕቀፍ የምትችሉት ካለባለዚያ ትገፋላችሁ። እኔ ባንክ ስላልገፋኝ ነው መጣሁት። አመሰግናለሁ። የጋራ እንቅስቃሴ ለአዲስቷ ኢትዮጵያ በዋሽንግተን ዲሲ አቅራቢያ ያሰናዳው የማህበረሰብ ውይይት በኢትዮጵያ የወደፊት ጉዞ በመቻቻልና አብሮነት ላይ የተመሰረቱ ሴቶችን በማጠናከር ላይ አተኩሯል። ለአዲሱ ትውልድ እድገትና ብልጽግና የቆዩ ግጭቶችና በደሎች እንቅፋት እንዳይሆኑ ማህበረሰቦች፣ ግለሰቦች፣ የፖለቲካና የሃይማኖት መሪዎች ሊጫወቷቸው በሚችሉትና በሚገባቸው ሚናዎች ላይ መሰረታዊ ውይይት ተደርጓል። አዲስ ትውልድ አዲስ መንገድ፣ አዲስ የትብብር ስልቶች አስፈላጊ እንደሆኑ ተሳታፊዎቹ ውሏቸውን የመከሩበት ጉዳይ ነው። አቤት አቤት በሉን፣ አቤት አቤት እልክታለን በሉ። አድማጮች የመስታወት ዝግጅት ወደ መገባደዱ ተቃርቧል። በዝግጅቶቻችን ላይ ያሏችሁን አስተያየቶች ላኩልን። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ያለፏቸውን ዝግጅቶች ደግሞ በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም ቪኦኤ አማሪክ ብላችሁ ተከታተሉ። ለአራት ሰዓት የሚቀሩን ጥቂት ደቂቃዎች ናቸው። ዋና ዋናዎቹን ዜናዎች አሰምተን ይሆናል የምንሰናበተው። እስከዚያው i'm mm -hmm. okay. they... going <laughs> ክቡራትና ክቡራን አድማጮች የማጠቃለያ ዜና ነው። የዘጠኙ የኢትዮጵያ ተቃዋሚ ፓርቲዎች ትብብር ለዛሬ እሁድ ህዳር 21 2007 ዓ ም ጠርቶት የነበረውን የአደባባይ ስብሰባ ሰርዟል። ስብሰባው ለመሰረዙም ምክንያቱ ለስብሰባው በቂ የእውቅና ደብዳቤ በትብብሩ እጅ አለመግባቱ መሆኑ ተገልጿል። በዩናይትድ ስቴትሷ ሚዙሪ ግዛት ፌርገሰን ቀበሌ ውስጥ ያልታጠቀውን የ18 ዓመት ጥቁር ወጣት ማይክ ብራውንን ተኩሶ የገደለውና በቅድሚያ ክስ አጣሪ ኮሚቴ እንዳይከሰስ የተወሰነለት ነጭ ፖሊስ ዳርል ዊልሰን የፖሊስ ሥራውን በፍቃዱ ለቀቀ። ዊልሰን በግዴታ አስተዳደራዊ ፍቃድ ላይ ነበር እስከ ዛሬ የሚገኘው። በምዝበራ ክስ ተፈርዶባቸው እስር ላይ የቆዩት የቀድሞው የግብፅ ፕሬዚደንት ሆስኒ ሙባረክ የስራቱን ሁለት ሶስተኛ ጊዜ እንደጨረሱ እንደሚለቀቁ ጠበቃቸው ተናገሩ። የዛሬ ሶስት ዓመት ተቀስቅሶ በነበረው አመፅ ውስጥ ለተገደሉ ሶስት ሰዎች ሕይወት ተጠያቂ ወይም ጥፋተኛ አይደሉም ሞባረክ ሲል ፍርድ ቤት ትናንት በመወሰኑ የተቆጡ ሰልፈኞች ዛሬ ካይሮ ላይ ከፖሊስ ጋር ተጋጭተዋል። ሁለት ተቃዋሚ ሰልፈኞች መጎዳታቸውን፣ መገደላቸውና ዘጠኝ የሚሆኑ መቁሰላቸው ተናግሯል። ከካይሮ በደረሰን አንድ ሌላ ዜና የግብፅ ፍርድ ቤት እስላማዊ መንግስት ነኝ የሚለውን ቡድን አይል አይሲልን በሽብርተኝነት ፈርጆታል። ክቡራትና ክቡራን አድማጮች የማጠቃለያ ዜናው ይኸው ነበር። ዜናውን ያሰማችሁ ሰለሞን አባትነኝ ጤና ይስጠልኝ። መልካም ምሽት የአሜሪካ ድምፅ ሬዲዮ በ25 እና በ30 ሜትር ባንዶች በአጭር ሞገድ ከምሽቱ 3 ሰዓት እስከ 4 ሰዓት ሲያስተላልፍ የቆየው ዝግጅት በዚሁ ተጠናቋል። ነገ ሰኞ ከምሽቱ በአንድ ሰዓት በቀዳሚው ዝግጅታችን፣ በሶስት ሰዓት ደግሞ በመደበኛው ስርጭት እስከምንገናኝ የምንሰናበታችሁ ቆንጂት ታዬና ሄኖክ ሰማ ግዜር ነን። ንጉሱ ታምሬ ዝግጅታችንን ስለመራ እናመሰግናለን። አድማጮች ሰላም፣ ደህና ደሩ።